የአሜሪካ ድምፅ ነው። የአሜሪካ ድምፅ በ1922ና 25 ሜትር ባንዶች ከዋሽንግተን ዲሲ የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። ¶¶

በአማራ ክልል በመንግሥት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል ከቀጠለው ግጭት ጋር በተያያዘ በነ ዮሐንስ በአቶ ዮሐንስ በያሌው መዝገብ ስር የሽብር ክስ የተመሠረተባቸው ሃምሳ ሁለት ከሳሾች መካከል አስራ ስድስቱ ዛሬ ፍርድ ቤት ቀርበው ወንጀሉን ያለመፈጸማቸውን ተከላክለዋል። ሙሉ ዘገባው የሰዓቱን የዓለም ዜና ተከትሎ በዕለቱ አብይ ርዕስ ይቀርባል።

አስራ ሶስት ታጋቾችን ከእገታ አስለቀኳለ የጭልቃ ወረዳ ሰላምና ደህንነት ጽህፈት ቤት፣ የዚህም ዘገባ ደርሶናል። ዝርዝሩን ከሰዓቱ ዜና የዓለም ዜና በኋላ እናቀርባለን። ማክሰኞ ሐሙስ ጥር 29 2017 ዓ ም ጤና ስጥልኝ፣ እንደምናመሻችው ክብራትና ክብራን አድማጭ ተመልካቾቻችን

የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። እንግዲህ ወልዴ ለሰዓቱ የዓለም ዜና ተሰይሟል። ኤልያስ አስማረ የስርጭት ቴክኒኩን ያቀናብርልናል። ጽዮን ግርማ ናት የዕለቱ ዋና አዘጋጅ። እስከ ምሽቱ አራት ሰዓት ከልዩ ልዩ ዝግጅቶች ጋር ከባልደረቦቻችን ጋር በመሆን አብረናችሁን ዘልቃለን። አሁን የሰዓቱ የዓለም ዜና ይቀድማል። መልካም ምሽት።

በድጋሚ እንደምን አመሻችሁ። አሜሪካ ለውጭ የምትሰጠውን እርዳታ ማቋረጧ በኢትዮጵያ የኤችአይቪ ተጠቂዎችን እንደሚጎዳ ተመድ አስታወቀ። ከግድያ ሙከራዎች በኋላ ወደ ሃይማኖት መቅረባቸውን ዶናልድ ትራምፕ ተናገሩ። የሱዳን ሰራዊት ወደ ማዕከላዊ ካርቱም እየተቃረበ መሆኑን አስታወቀ። እንዲሁም ሩሲያ የምሽት የድሮን ጥቃቷን ቀጥላለች የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና አልፋለሁ።

አሜሪካ ለውጭ የምትሰጠውን እርዳታ ማቋረጧ በኢትዮጵያ የኤች አይቪ ተጠቂዎችን እንደሚጎዳ ተመድ አስታወቀ። አሜሪካ የውጭ እርዳታዋን ማቋረጧ በኢትዮጵያ በርካታ የልማት ስራዎችን በተለይም ደግሞ የኤች አይቪ ተጠቂዎችን ለመርዳት የሚደረገውን ጥረት እንደሚጎዳ በተባበሩት መንግሥታት ድርጅት የኤች አይቪ ኤድስ ፕሮግራም ዩኤስ ኤድስ አስታውቋል። በኢትዮጵያ በአሁኑ ወቅት በኤች አይቪ የተጠቁ 503000 ሰዎች በ1400 ጤና ጣቢያዎች በኩል አንቲ ሪትሮቫይራል

የተሰኘው መድኃኒት እንደሚሰጣቸው የተመዱ የኤድስ ፕሮግራም አስታውቋል። በክልሎች የሚገኙ የጤና ባለሥልጣናት በአሜሪካው ዓለም አቀፍ የልማት ድርጅት ዩኤስኤድ እና በአሜሪካ የበሽታዎች መቆጣጠሪያ ማዕከል ሲዲሲ የገንዘብ ድጋፍ የሚሰሩ የጤና ሰራተኞችን እንዲያሰናበቱ ከጤና ጥበቃ ሚኒስቴር መመሪያ እንደደረሳቸው ለቪኦኤ አስታውቀዋል።

የጤና ጥበቃ ሚኒስቴር ከቪኦኤ አስተያየት እንዲሰጥ ጠይቆ መልስ አልሰጠም። ፕሬዚደንት ዶናልድ ትራምፕ ለውጭ ሀገራት የሚሰጥ እርዳታ እንዲቋረጥ ማዘዛቸውን ተከትሎ የአሜሪካው የውጭ ጉዳይ ሚኒስቴር ኤች አይቪን ጨምሮ ሌሎችም ህይወት አድን ፕሮግራሞችን አሜሪካ መደገፍ እንደምትቀጥል አስታውቆ ነበር። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ የአስቸኳይ ጊዜ የምግብ እርዳታ እንደሚቀጥል ቀደም ብለው አስታውቀው የነበረ ሲሆን ቆየት ብለው ደግሞ

ህይወት አድን መድኃኒቶችና የህክምና አገልግሎቶች እንዲሁም የምግብና የመጠለያ እርዳታዎች እንደሚቀጥሉ አስታውቀዋል። የሱዳን ሰራዊት ማዕከላዊ ካርቱም እየተቃረበ መሆኑን አስታወቀ። የሱዳን ሰራዊት ከተለያዩ አቅጣጫዎች በፈጥኖ ደራሽ ኃይሉ ቁጥጥር ስር ባለውና ሪፐብሊካን ፓለስ የተሰኘው ፕሬዝደንታዊ መኖሪያ በሚገኝበት ማዕከላዊ ካርቱም ላይ ጥቃቱን አጠናክሯል። ከሚያዝያ 2015 ጀምሮ ከፈጥኖ ደራሽ ኃይሉ ጋራ በመፋለም ላይ ያለው

የሱዳን ሰራዊት መዲናዋ ካርቱምን መልሰው ለመቆጣጠር ባለፉት ሳምንታት ውስጥ ከበድ ያለ ጥቃት ሲሰነዝር ቆይቷል። ሰራዊቱ ከሪፐብሊካን ፓለስ 3 ኪሎ ሜትር ርቀት ላይ እንደሚገኝ አስታውቀዋል። ኃይሎቻችን ማዕከላዊ ካርቱም ሊደርሱ ተቃርበዋል። የዳግሎው ሚሊሽያንም እያስወጣ ነው ሲሉ አንድ ስማቸው እንዲገለጽ ያልፈለጉ የሰራዊት ምንጭ ለኤፍፒ ዜና ወኪል አስታውቀዋል።

አልረሚላ የተሰኘውን እንዲሁም በማዕከላዊ ካርቱም የኢንዱስትሪ መንደሮችን መቆጣጠሩን ሰራዊቱ ትናንት ረቡ አስታውቋል። የአይንማኞች እንደሚሉት ግን ሰራዊቱ ወደፊት ለመገስገስ በረጃጅም ህንጻዎች ላይ የሚገኙትን የፈጥኖ ደራሽ ኃይሉ አልሞ ተኳሾችን ሾልከው ማለፍ አለባቸው። የኤፍፒ ዜና ወኪል የፈጥኖ ደራሽ ኃይሉን አስተያየት ለማካተት ሞክሮ መልስ ማግኘት አለመቻሉን አመልክተዋል።

አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። ከግድያ ሙከራዎች በኋላ ወደ ሃይማኖት መቅረባቸውን ዶናልድ ትራምፕ ተናገሩ። ዛሬ በአመታዊው ብሔራዊ የጸሎትና የቁርስ ስነስርዓት ላይ የተገኙት የአሜሪካው ፕሬዚደንት ዶናልድ ትራምፕ ከተፈጸመባቸው ሁለት የግድያ ሙከራዎች በኋላ ከሃይማኖት ጋር ያለው ግንኙነት እንደተቀየረ አስታውቀዋል። አሜሪካውያን ፈጣሪን መልሰው በሕይወታቸው ውስጥ ያኑሩ ሲሉ ጥሪ አድርገዋል ትራምፕ

በካፒቶል የሚካሄደውና የሰባ ዓመታት ዕድሜ ያስቆጠረው ዓመታዊ የጸሎትና የቁርስ ስነ ስርዓት የሁለቱም ፓርቲዎች የምክር ቤት አባላት የሚሳተፉበት ሃይማኖታዊ ስነ ስርዓት ነው። ከሃይማኖት ውጪ፣ ከእምነት ውጪ ደስተኛ መሆን እንደማይቻል አምናለው ሲሉም ተደምጠዋል ትራምፕ። ከግድያ ሙከራዎቹ በኋላ ወደ እግዚአብሔር ይበልጥ እንደቀረበው ያመለከቱት ትራምፕ ጆሯቸውን በጨረፈው ሙከራ

ጸጉራቸው እንዳልተነካ ለዚህም ምስጋና ማቅረባቸውን ሲናገሩ ታዳሚውን ፈገግ አሰኝተዋል። ትረምፕና አስተዳደራቸው ከሃይማኖት መሪዎች ጋር ግጭት ውስጥ ሲገቡ ከዚህ በፊት ተስተውሯል ያለው የአሶሼትድ ፕሬስ ዘገባ በባለ ስሜታቸው ቀን በተደረገ የቤተ ክርስቲያን ስነ ስርዓት ሰባኪው ማሪያን ቡደስ ለስደተኞችና ለተመሳሳይ ፆታ አፍቃሪዎች ርኅራይ እንዲያሳዩ መጠየቃቸውን ትረምፕ ተቃውሞው እንደነበረ አመልክተዋል።

የካቶሊክ እምነት ተከታይ የሆኑት ምክትል ፕሬዝደንት ጄዲ ቫንስ ደግሞ የስደተኞችን ጉዳይ በተመለከተ ተመሳሳይ እምነት ካላቸው ከፍተኛ ባለሥልጣናት ጋር ሳይስማሙ ቀርተዋል። በሩዋንዳ የሚደገፉት ኤም 23 አማጽያን ቁጥጥር ስር ባለችውና በምስራቃዊ ኮንጎ ዲሞክራቲክ ሪፐብሊክ ውስጥ ትልቋ ከተማ በሆነችው ጎማ በባንኮችና በሌሎችም የመንግስት አገልግሎት ተቋማት ነዋሪዎች ረጅም ሰልፍ ይዘው ተስተውሏል።

ባለፈው ሳምንት ጎማን የተቆጣጠሩት አማጽያን ለከተማዋ ሁለት ከንቲባዎችንና ሁለት አገረ ገዢዎችን ሾመዋል። ነዋሪዎቹ በዚህ ግራ እንደተጋቡና ለምን አገልግሎት ወዴት መሄድ እንዳለባቸው እንደማያውቁ ተናግረዋል። በመጨረሻም ሩሲያ በምሽት በዩክሬን ካርጊቭ ግዛት ላይ በርካታ የድሮን ጥቃት መፈጸሟን የዩክሬን ባለሥልጣናት አስታውቀዋል። ጥቃቱ በአንድ የገበያ ስፍራ ላይ ጉዳት ማድረሱንም

ባለሥልጣናቱ ጨምረው አስታውቀዋል። ሩሲያ በቅርቡ በበርካታ የዩክሬን ክፍሎች ላይ የምሽት ድሮን ጥቃት በማካሄድ ላይ ነች። በሩሲያ ከተላኩት 77 ድሮኖች ውስጥ 56ቱን መታ መጣሏንም ዩክሬን አስታውቃለች። የድሮንና የከባድ መሳሪያ ጥቃቱ በኒፕሮ ክልል ከ10

ቤቶች በላይ እንዳወደመ ታውቋል። የሩሲያ መከላከያ ሚኒስቴር በበኩሉ 28 የዩክሬን ድሮኖችን መጥቶ መጣሉን አስታውቋል። ሩሲያ አብዛኞቹን ድሮኖች መታ ብትጥልም አንድ ድሮን ግን አንድን መኪና በመምታቱ ሶስት ሰዎች እንደተገደሉ የቤልጎሮድ አገር ገዥ አስታውቀዋል። ክቡራትና ክቡራን የምሽቱን ዜና በዚሁ አጠቃልላለሁ። ወደ አሉላ መራቸው።

እንግዲህ ወልዴን ለሰዓቱ የዓለም ዜናዎች አመሰግናለሁ። ክቡራትና ክቡራን አድማዊ ተመልካቾቻችን የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ ቋንቋ አገልግሎት የሚተላለፈውን የዕለተ ሐሙስ ጥር 29/2017 ዓ ም ዝግጅታችንን ነው። ዝግጅታችን እስከ ምሽቱ አራት ሰዓት ይቀጥላል። ቀደም ብዬ ያስተዋወቅኩት በአማራ ክልል በመንግሥት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል ከቀጠለው ግጭት ጋር በተያያዘ በእነ አቶ ዮሐንስ ቧያሌው መዝገብ

ስር የሽብር ክስ ከተመሰረተባቸው ሃምሳ ሁለት ተከሳሾች መካከል 16ቱ ዛሬ በፍርድ ቤት ቀርበው ወንጀሉን አለመፈጸማቸውን በመግለጽ ተከላክለዋል። አብ ርዕሳችን ነው ቆየት ብሎ ይቀርባል፣ እየተሰናዳ ነው። አሁን ወደ ተከታዩ ርዕስ ስንሻገር 13 ታጋቾችን ከእገታ አስለቀቅ ያለው የጭልጋ ወረዳ ሰላምና ደህንነት ጽህፈት ቤት የጭልጋ ወረዳ ሰላምና ደህንነት ጽህፈት ቤት ምክትል ኃላፊ አቶ መላኩ አብዬ ለአሜሪካ ድምፅ ሲናገሩ

ባለፈው እህድ ጥር 25 2017 ዓ ም 18 ሰዎችን አሳፍሮ ከጎንደር አዘዞ ወደ መተማ በመሄድ ላይ በነበረ መለስተኛ አውቶብስ ተሽከርካሪ በወረዳው

ናረው ዳርጋ በተባለ ቀበሌ ልዩ ስሙ አውዳዳ ጎጥ ላይ የታጠቁ ኃይሎች ተኩስ በመክፈት 13 ተሳፋሪዎችን አግተው ወደ ጫካ በመውሰድ ላይ እያሉ የአካባቢው የጸጥታ ኃይል በደረሰው ጥቆማ መሰረት እገታው በተፈጸመ በ90 ደቂቃዎች ውስጥ የጸጥታ ኃይሉ ባደረገው የተኩስ ልውውጥ ታጋቾቹን ማስለቀቅ ተችሏል ነው ያሉት። መሰል ወንጀሎችን ለመከላከል ሕዝቡ ከጸጥታ ኃይሉ ጋር አብሮ እንዲሰራም ጥሪ አቅርበዋል።

በመለስተኛው አውቶብስ ውስጥ ተሳፍሮ የነበረና ኋላም ከእገታ ያመለጠ አንድ ግለሰብ የአካባቢው ጸጥታ ኃይል ከሞት እንደታደገው ገልጧል። ለዝርዝሩ አስቴር ምስጋናው

የጭልጋ ወረዳ ሰላምና ደህንነት ጽህፈት ቤት ምክትል ኃላፊ አቶ መላኩ አብዬ ለአሜሪካ ድምፅ እንደተናገሩት ባለፈው እሁድ ጥር 25 ቀን 2017 ዓ ም ከአዘዞ ወደ ምዕራብ ጎንደር ዞን መተማ ወረዳ 18 ሰዎችን አሳፍሮ በመጓዝ ላይ በነበረ አንድ ሚኒባስ ተሽከርካሪ ላይ የነበሩ ተሳፋሪዎችን በአካባቢው ታጥቀው የሚንቀሳቀሱ ዘራፊዎች ናቸው ባሏቸው ግለሰቦች ታግተው የተወሰዱ ሰዎችን ማስለቀቃቸውን ተናግረዋል። ተሽከርካሪው በወረዳው

you

ናረው ዳርጋ በተባለ ቀበሌ ልዩ ስሙ አውዳዳ ጎጥ ላይ ሲደርስ ከጫካ ውስጥ ወጡ ያሏቸው ታጣቂዎች በከፈቱት ተኩስ ከአስር በላይ ተሳፋሪዎችን አግተው ወደ ጫካ በመውሰድ ላይ እያሉ የአካባቢው የጸጥታ ኃይል ጥቆማ ደርሶት ታጋቾቹን ማስለቀቁን ተናግረዋል። መኪናው አስቆመው ልክ ወደ ጫካ ሲያስገቧቸው ነው ተካባቢ ማህበረሰብ እየተከታተለ መረጃውን ሲያደርሰን ነ እኛ መረጃ እንደተሰጠን ወደ አሁኑ ኃይል አሰማርተን ጸጥታ ኃይል ጠቃይ ታጣቂ በወረዳ ደረጃ ያለ ጸጥታ ኃይል

አሰማርተን ይዘን ስንገባ ልክ ስንደርስባቸው አምስቱን ሰዎች ጥለዋቸው ሄዱ። እኛ እንደደረስንባቸው ማለት ነው። ስንደርስባቸው አምስቱን ሰዎች ጥለው ሄዱ። አስራ ሶስቱን ግን በተኩስ ልውውጥ ነው ማስጣል ይችላሉ ማለት ነው። ይህ ሲደረግ በነገራችን ላይ አስራ ሶስቱን ሰዎች አንድ ሰዓት ያክል እየተታኮስን ድንበር ተሻግረን ጭምር ነው ያስጣልናቸው ከሌላ ወረዳ። እነዚህ ሰዎች አግቶ ብር ካላቸው ያስከፍላል ከሌላቸው ይላል ማለት ነው። ስለዚህ በንጹሐን ላይ እንደዚህ አይነት ግስ እንዳይሳጨር

የፈለገውን በሚል ተሀይሉ ከታጠቅ ኃይል ጋር ተኩስ ከማድረጉ በፊት ሰላሳ ደቂቃ ተኩስ ከጀመረ በኋላ አንድ ሰዓት በላይ

ሚሆን እየተጣቆሰ ሄዷል። ጋር ከአዘዞ መናሐሪያ በሚኒባሱ እንደተሳፈረና ወደ መተማ እየሄደ እንደነበር የነገረን በደህንነት ስጋት ምክንያት ስሙ እንዳይጠቀስ የጠየቀን ግለሰብ እንደተናገረው ወደ ጭልጋ ወረዳ ዋና ከተማ አይከል ለመድረስ በግምት አስራ አምስት ኪሎ ሜትር ሲቀራቸው ከጫካ ስድስት መሳሪያ የታጠቁና አንድ ደግሞ ያልታጠቀ በድምሩ ሰባት ታጣቂዎች ተኩስ ከፍተው መኪናውን እንዳስቆሙ ይናገራል።

ከዚያም አምስት ሰዎችን አስቀርተው እርሱን ጨምሮ አስራ ሶስት ሰዎችን ወደ ጫካ ይዘዋቸው እንዲሄዱ ገልጿል። አጋቾቹ ታጋቾችን እንዲሮጡ ይደበድቧቸው እንደነበረም አስታውሷል። ሁላችንም መውረድ እንዳለብን ነግረው አንዱ ከሱ ነው እየመራ እነሱ የተፈለጉበት አቅጣጫ አንድ እንድንሄድ አስገደቡ። በዝምታ ለሰላሳ እስከ አርባ ደቂቃ የሚሆን ከወሰዱም በኋላ ሁላችሁም አንድ ላይ ተሰብሰቡ ብለው ያላችሁን ገንዘብ

መታወቂያና ብር ከወሰዱ በኋላ ቀጥታ ያው በፍጥነት እነሱ ወደሚገልብት አቅጣጫ እየወሰዱ ነበረ። ሁላችንም እየወሰዱን እያለ በግምት ቃል አንድ ሰዓት ተኩል አካባቢ ነው። ከወሰዱም በኋላ አብዛኛው መልካም ብዙ ጫካ እና ተራራማ፣ አብዛኛው ሰውም የሌለበት ነዋሪ የሌለበት አካባቢ የመንግስት የጸጥታ አካላት በሌላ አቅጣጫ በመምጣት በግምት አምሳ እስከ ስልሳ የሚሆን ሚኒሻና ፖሊስ በዋናነት ተኩስ ከፈቱባቸው።

ሁላችሁም አንድ ሰው ወደኋላ እንዳይቀር፣ ወደኋላ የሚቀር ከሆነ እነታለን። ስለዚህ እኛ ጋር ብራት መረጥ አለባችሁ። ሲድሞ የነበረ እና ያው በጣም በብዛት ሲተኮስ፣ እነሱ በዋናነት ያው ራሳቸውን ለማስመለጥ ነው የሚፈልጉት እና ከኋላ ደግሞ ፖሊሶች ፖሊሶች ነን ቁሙ፣ ምንም ችግር የለውም ምናምን እያሉ ስለነበረ ያው እኛ በድፍረት ምናምን መተኛት እና ማምለጥ ቻለን ማለት ነው። አንድ ሁለት እያለ ተኩስ እንዳይመታ እና መሬት ላይ እንይዛለን። አንዳንዱ

አስር ምናምን እንደዚህ እያለ ብቻ አጋጣሚውን መጨረሻ ያስመለጹም አስራ እኛን እንዳተረፉን የጸጥታ አካላት ሌላው እንደዚህ ጠንክሮ መስራት በተለይ እገታ ወንጀል ለመከላከል ሚሳጥሩ ነው ላለው። ከዛ ውጭ ግን ያው እኛን ተከላክለው በሰላም እንድንለቀቅ ላደረጉን የጸጥታ አካላት በጣም ነው። በአካባቢው በታጠቁ ኃይሎች በተደጋጋሚ በሚደረገው እገታና ግድያ ምክንያት የአካባቢው ነዋሪ እጅግ መማረሩን የተናገሩት ኃላፊው

በቅርቡ ከነዋሪው ጋር በተደረገ ውይይት መሰል ችግሮች ሲከሰቱ ለጸጥታ ኃይሉ ስልክ እንዲደውሉ የስልክ ቁጥሮችንም በመበተኑ ህብረተሰቡ ሊደውል ችሏል ብለዋል አቶ መላኩ። ስልካችን ያው በየቀጠናው ሂደን ሰላም እንዲሆን አካባቢ እንዲጠበቅ እንደዚህ አይነት የታጠቀ ኃይል ሲንቀሳቀስ መረጃ እንዳደርሱ የእኛ ቀበሌ ከመሆኑት ጋር በተያያዘ ሁልጊዜ እየገባን ስለምንመራው ቀበሌው እንደዚህ አይነት ነገር ስታዩ፣ ተሎሆኑ መረጃ ስጡን እያልን ስልካችን

እንሰያየራለን ስልካችንን እንሰጣቸዋለን፣ ስልካችንን ይይዛሉ፣ እዛ ሲሆን ይደውላል። እንደዚያ አይነት ነገር ሲፈጠር ማህበረሰቡ ወደ ጫካ እየወሰዷቸው ከመጀመሪያውም ያየው እየወሰደ እያለ እረኛም ይሁን አግመራ ላይ ይሁን ቤት ላይ ያለ ማህበረሰብ ጭምር ይደውላል፣ ይነግረናል። እንደዚህ ያለ ሰው ሄደ ይላል አንዱ። ትንሽ ቆይቶ ደግሞ እንደዚህ አይነት ሰው የታግተው በታጠቁ ኃይሎች እየተደበደቡ እየተወሰዱ ነው ብሎ ደግሞ ተደግ ተጨማሪ መረጃ የሚሰጥ ማህበረሰብ አለ። አንድ ሰው ብቻ አይደለም እየተከተለ መረጃ የሚሰጥ

ሙሉ የአካባቢ ማህበረሰብ ያየው ሁሉ መጠረታ ያሉ ሁሉ ሰው ይደውል ነው ቃላይ ለማህበረሰቡ ማስተላልፈ ማለት ምንድን ነው? እንደዚህ አይነት ተግባር ሲፈጸም ሁሉም ነገር በእኔ ላይ ሊደርስ ይችላል። እነዚህ ምጽሀን ዜጎች ናቸው። በየትኛውም መንገድ በሀገሩ ላይ ሰው ተንቀሳቅሶ የመስራት የማልማት ሙሉ መብት አለው። ይሄ ባለበት እንደዚህ አይነት በታጠቁ ኃይሎች አላማውን ሊደናቀፍ አይገባም ሚል ማህበረሰብ ተፈጥሮ በዛ ደረጃ መረጃ መስጠት ከመንግስት ጎን

ከሰኔ ወር 2015 ዓ ም እስከ ሰኔ ወር 2016 ዓ ም ያለውን ጊዜ የሚሸፍነው እና ባለፈው አመት ሐምሌ ወር ላይ ይፋ የተደረገው የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ሶስተኛ ዓመታዊ ሪፖርት በተለይም በአማራና በኦሮሚያ ክልሎች እየተፈጸሙ ያሉ እገታዎች አሳሳቢ መሆናቸውን ማመላከቱ ይታወሳል። ለአሜሪካ ድምጽ አስቴር ምስጋ ነው።

አስቴር ምስጋናውን ለዘገባው አመሰግናለሁ። ክብራትና ክብራን አድማጭ ተመልካቾቻችን የትንታኔው ክፍለ ጊዜ ይቀጥላል። እስከ ምሽቱ አራት ሰዓት እንዘልቃለን። የስቱዲዮ ምስልና ድምፅ አቀናባሪያችን ሄለን ኮርዳን የስርጭት መሐንዲሳችን ደግሞ ሳይዳ ሀምዱን ናቸው። እስከ አራት ሰዓት እንዳልኩት ከልዩ ልዩ ወቅታዊ ዘገባዎች ጋር እንቀጥላለን። አሁን ተከታዩ ርዕስ

ያለ እድሜ ጋብቻና የሴት ልጅ ግርዛትን ለማስቆም ያስችላል የተባሉ ሰነዶች ይፋ መደረጋቸውን ይመለከታል። የሴት ልጅ ግርዛትና ያለ እድሜ ጋብቻ ለማስቆም አሁንም የተቀናጀ ስራ እንደሚያስፈልግ የገለጸው የኢትዮጵያ ሴቶችና ማህበራዊ ጉዳይ ሚኒስቴር ከተባበሩት መንግስታት የህጻናት መርጃ ድርጅት በምህጻረ ቃሉ ዩኒሴፍ እና ከሌሎች አጋሮች ጋር በመተባበር ያሰናዳቸውን ሰነዶች ዛሬ ይፋ አድርጓል። ዛሬ ጥር 29 2017 ዓ.ም ይፋ የተደረጉት

ብሔራዊ የቅድ ሰነዶች ችግሩን እንደ አውሮፓውያን የዘመን አቆጣጠር እስከ 2030 ለመፍታት ያስችላሉ የተባሉ መሆናቸውም ተመልክተዋል። የተፈጥሮ አደጋዎችና ግጭቶች ታዳጊ ሴቶችን ለተጠቀሱት ችግሮች እያጋለጡ መሆኑን የተናገሩት የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር

አርጎጌ ተስፋዬ ትልቁ ነገር ሰላም ላይ መስራት ነው ብለዋል። ድርጊቶቹ ሰብአዊ ቀውስ በሌለበት ሁኔታ ውስጥም እየተፈጸሙ ናቸው ያሉት በኢትዮጵያ ዩኒሴፍ ተጠባባቂ ተወካይ ማሪኮ ካሾጊሚ ሰነዶቹ የግንዛቤ ለውጥ ለማምጣት እንደሚያግዙ ጠቅሰዋል። እስክንደር ፍሬው ተከታትሎታል።

የሴቶችና ማህበራዊ ጉዳይ ሚኒስቴር ከተባበሩት መንግስታት የህፃናት መርጃ ድርጅት በምህፃሩ ዩኒሴፍና ከሌሎች አጋሮች ጋር በመሆን ይፋ ያደረገው የሴት ልጅ ግርዛትንና ያለዕድሜ ጋብቻን ለማስቀረት ያስችላል የተባሉ የተለያዩ ብሔራዊ የእቅድ ሰነዶችን ነው።

ዓለም አቀፍ የሴት ልጅ ግርዛትን ፈጽሞ ያለመታገስ ቀን እየተከበረ ባለበት በዛሬው ዕለት ይፋ የተደረጉት ሰነዶች ለሶስት ዓመታት ያህል ዝግጅት ሲደረግባቸው የቆዩ መሆናቸውን የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ ተናግረዋል። ዶኪመንቶች ማዘጋጀት ቀላል አይደለም፣ በጣም ሰፊ ጊዜ የወሰደ ነው። በተጨማሪ ደግሞ እዚህ ቢሮ ላይ ቁጭ ተብሎ ሳይሆን የተሰራው ወደ ታች ተወርዶ

የሚመለከታቸውን አካላት ሁሉ በማሳተፍ በተለይ ደግሞ ጥቃቱ ለጥቃቱ ተጋላጭ የሆኑ የህብረተሰብ ክፍሎችንና እንደዚሁም የሚመለከታቸውን ባለድርሻ አካላት ሁሉ ባሳተፈ መንገድ የተሰራና እስካሁን ያመጣነውን ውጤት የበለጠ የሚያጎላ ወደፊት እንድንሄድ የሚያደርገን

የሴቶችና ማህበራዊ ጉዳይ ሚኒስቴር ዩኒሴፍና የተባበሩት መንግስታት ድርጅት የስነ ህዝብ ጉዳይ ጽፈት ቤት ዛሬ ባወጡት መግለጫ በኢትዮጵያ የሴት ልጅ ግርዛት እየቀነሰ መሆኑን ጠቅሰዋል። እድሜያቸው ከ15 እስከ 29 በሆኑ ሴቶች ላይ ተደረገ ያለውን ጥናት የጠቀሰው መግለጫው በ2016 ዓ.ም ም 47 በመቶ የነበረው የሴት ልጅ ግርዛት መጠን እንደ አውሮፓያን አቆጣጠር አምና በ2024 ወደ 38.9 በመቶ ዝቅ ማለቱን አመልክቷል።

ግጭት ባለባቸው የአገሪቱ አካባቢዎች ትምህርት መቋረጡ ሴት ተማሪዎችን ያለዕድሜ ጋብቻን ጨምሮ ማህበራዊ ቀውሶች ሊያስከትሉ ለሚችሉ ሌሎች ልማዶች እያጋለጠ መሆኑን የአሜሪካ ድምፅ በተለያየ ጊዜ ያነጋገራቸው ወላጆች፣ መምህራን እንዲሁም የአካባቢው ባለስልጣናት ገልጸዋል። የኢትዮጵያ ሰብአዊ መብቶች ኮሚሽንም የሴት ተማሪዎች ተጋላጭነት እየጨመረ መምጣቱን ባለፈው ዓመት መጨረሻ ባወጣው ሪፖርት አመልክቷል። ግጭቶች ምን ያህል ተጽዕኖ እንዳሳደሩ የአሜሪካ ድምፅ የጠየቃቸው በኢትዮጵያ የዩኒሴፍ ተጠባባቂ ተወካይ ማሪኮ ካጎሺማ ተከታዩ

መልሰዋል። የሚያደርሰውን ተጽዕኖ መቀነስ መቻላችንን ማረጋገጥ እንፈልጋለን። ማራመድ ያለብን የሚመለከታቸው አካላት ስለ ጉዳዩ ያላቸውን እውቀትና ማህበረሰቡ ያለ እድሜ ጋ

ያለ እድሜ ጋብቻና የሴት ልጅ ግርዛትን ለማስቆም በሚደረገው ጥረት የሚያደርገውን ተሳትፎ ማሳደግ ነው። ሆኖም ያለ እድሜ ጋብቻና መሰል ጎጂ ድርጊቶች እየተፈጸሙ ያሉት በሁሉም አካባቢዎች ነው ሲሉ ተጠባባቂ ተወካይዋ ተናግረዋል። ያለ እድሜ ጋብቻ ሰብአዊ ቀውስ ባለበት ሁኔታ ውስጥ እየተፈጸመ ነው።

ነገር ግን በመደበኛ ሁኔታ ውስጥ እየተፈጸመ ነው። በአዲስ አበባ እየተፈጸመ ነው። በአፋር እየተፈጸመ ነው። በኦሮሚያም እየተፈጸመ ነው። ስለዚህ አሁንም በመላው ኢትዮጵያ እየተስፋፋ ነው። ስለዚህ ይህ ሰነድ ማድረግ የሚሞክረው የግንዛቤና የባህሪ ለውጥ እንዲኖር መስራት ነው።

ያለዕድሜ ጋብቻን ለማስቀረት እንደ መፍትሄ ከተጠቀሱት ተግባራት አንዱ ሴቶችን በመደበኛ ትምህርት ማሳተፍ ነው። ከዚህ አንጻር ግጭት ባለባቸው አካባቢዎች በርካታ ሴቶች ትምህርት ማቋረጣቸውን በተመለከተ የተጠየቁት የሰራተኛና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ በሰነዶቹ ለተቀመጠው ዓላማ መሳካት ሰላም ወሳኝ መሆኑን አብራርተዋል። ግጭት በሚፈጠርባቸው አካባቢዎች ወይም ደግሞ የተፈጥሯዊ ችግር አደጋዎች በሚገጥሙባቸው ለምሳሌ በቅርቡ የመሬት መንቀጥቀጥ

በአፋርና በኦሮሚያ አካባቢ በተከሰተው እስከ ሰማንያ ሺህ የሚሆኑ ዜጎች ናቸው ተፈናቅለው ያሉት። በዚህ ጊዜ እንግዲህ በተለይ በጾታን መሰረት ያደረጉ ጥቃቶችም ከትምህርት ቤትም የመውጣት እና የማቋረጥ ምጣኔውን የበለጠ ከፍ ያደርገዋል። ስለዚህ ትልቁ ነገር ዋናው መሰረት መሆን ያለበት ሰላም ላይ መስራት ነው። ግጭቶች ያሉባቸው አካባቢዎች ወደ ሰላማዊ ሁኔታ፣ ወደ ተረጋጋ ሁኔታ እንዲመለሱ የማድረግ

የሁሉም ማህበረሰብ ጥረት መኖር አለበት። ያለዕድሜ ጋብቻና የሴት ልጅ ግርዛትን ለማስቀረት መንግስትና መንግስታዊ ያልሆኑ ድርጅቶች ላለፉት ዓመታት የተቀናጁ ስራዎች ሲሰሩ መቆየታቸውን የጠቀሱት ሚኒስትሯ እንቅስቃሴ በተደረገባቸው አካባቢዎች ከሴት ልጅ ግርዛት ነፃ የሆኑ ቀበሌዎችን ማግኘት አስችሎናል ብለዋል። ለአሜሪካ ድምፅ እስክንድር ፍሬው ከአዲስ አበባ።

አመሰግናለሁ እስክንድር። ክብራትና ክቡራን አድማይ ተመልካቾቻችን ተከታዩም ርዕስ እዚያው አዲስ አበባ ያቆየናል። የሃይማኖት ተቋማት መሪዎች ጸሎትና የሰላም ጥሪ። ኢትዮጵያ ከተጋረጠባት የሰላም እጦት እንድትወጣ የሃይማኖት አባቶች የጸሎትና የሰላም ጥሪ አቅርበዋል። የሃይማኖት አባቶች ዛሬ በአዲስ አበባ በተካሄደ ዝግጅት ላይ ለተፋላሚ ኃይሎች የሰላም ጥሪ ያቀረቡ ሲሆን የጸሎት አዋጅም አውጀዋል።

ኬነዲ አባተ ዝርዝሩን ይዟል።

በኢትዮጵያ የሲቪልና የሙያ ማህበራት ኮንግረስ አዘጋጅነት ዛሬ ሐሙስ ጥር 29 ቀን በአድዋ ድል መታሰቢያ አዳራሽ በተካሄደ አገራዊ የጸሎትና የሰላም ጥሪ ዝግጅት ላይ የተገኙ የልዩ ልዩ ቤተ እምነቶች አባቶች ጸሎት ካደረጉ በኋላ ለምዕመናንና ለተፋላሚ ወገኖች መልእክት አስተላልፈዋል። በአገሪቱ ላሉ ፖለቲካዊና ተፈጥሯዊ ቀውሶች ከፈጣሪ ትእዛዝ ያፈነገጡ ኃጢአትና ክፉ ሲሉ የገለጿቸውን የሰዎች ተግባራት ምክንያት ናቸው ያሉት የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነማ

ማቲያስ በተለይም አስተዳደራዊ የፖለቲካ ርዕዮቶችን ወቅሰዋል። የምናወሳሰበው የአስተዳደር ርዕዮትና መሳሳብ የእግዚአብሔር ገንዘብ የሆኑትን የሆነውን ህዝብ እርስ በርሱ እንዲጋጭና ያላስፈላጊ አደጋ ላይ እንድንወድቅ እያደረግን ነው።

አገሪቱ ከቀውሶቿ እንድትላቀቅ ንስሐ እንደሚያስፈልግ ያብራሩት ፓትርያርኩ ምእመናን በጾመነነዌ ይህንኑ እንዲተገብሩ አሳስበዋል። በየአመቱ የሚጾመው ጾመነነዌ ለዚህ አመቺ ጊዜ ስለሆነ ከየካቲት ሶስት ቀን 2017 ዓመተ ምህረት ጀምሮ ለሶስት ቀናት ከሊቅ እስከ ደቂቅ ሁላችንም በንስሃ በእንባ በጸሎት፣ በምህላ

የእግዚአብሔርን ምሕረትና ይቅርታ እንድንጠይቅ በእግዚአብሔር ስም አባታዊ መልእክታችንን እናስተላልፋለን። የኢትዮጵያ እስልምና ጉዳዮች ከፍተኛ ምክር ቤት ፕሬዝደንት ሼህ ሀጂ ኢብራሂም ቱፋ በበኩላቸው ለመንግስትና ለአማጽያን ታጣቂዎች የሰላም ጥሪ አቅርበዋል። መንግስታችን እስካሁን ለሰላም በሩ ክፍት፣ ለድርድር በሩ ክፍት

ለንግግር በሩ ክፍት እንደሆነ ብዬ ቦታ እንሰማለን እናያለን። ይህንን ወደ ተግባር እንዲያገባ በራሴና በኢትዮጵያ እስልምና ጉዳይ ጠቅላይ ምክር ቤት ጠይቃለሁ። ውድ ልጆቻችን ሀገር ውስጥ ያላችሁ፣ ውጭ አገር ያላችሁ፣ ያኮረፋችሁ፣ የታገላችሁ

የታጠቃችሁ፣ በአባትነት፣ በወንድማማችነት፣ በዜግነት ዜጎቻችን ተበድሏል እየተበደለም ነው። በሰው ዘንድም ደማችን ወንዝ ሆኗል እየሆነም ነው። ከዚህ ሁሉ አልፎ ተርፎ ከአላህ ሙሲባ እየመጣብን ነው።

እባካችሁን እባካችሁን በወንድማማችነት ይሁንባችሁ፣ ኑ እንታረግ።

ሰዎች ከፈጣሪ መንገድ መራቃቸው በኢትዮጵያ ለሚስተዋሉ ቀውሶች ምክንያት ናቸው ያሉት ሼህ ሀጂ ኢብራሂም በቀጣዩ የረመዳን ወቅት ምዕመናን ለንስሐ እንዲተጉም ጥሪ አቅርበዋል። የኢትዮጵያ ካቶሊካዊት ቤተ ክርስቲያንና የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል አባቶች እንዲሁም የኢትዮጵያ የሰላም እናቶች በመባል የሚታወቀው የእናቶች ስብስብ አባላትም መሰል ጥሪዎችን አቅርበዋል። የዝግጅቱ አስተባባሪ የሆነው የኢትዮጵያ የሲቪልና የሙያ ማህበራት ኮንግረስ ሰብሳቢ ጌታሁን ሁሴን ኮንግረሱ በሰላም ዙሪያ

በቀጣይ የተለያዩ ተግባራትን ለማከናወን ማቀዱንና ለዚህም የሃይማኖት አባቶችን ጥሪ ለማስቀደም በማሰብ የዛሬውን ዝግጅት ማሰናዳቱን ገልጸዋል። የሃይማኖት ተቋማትንና የተለያዩ የሲቪል ማህበራትን ጨምሮ ሌሎች አደረጃጀቶችን በስሩ ያቀፈው ኮንግረሱ 51.3 ሚሊዮን አባላት አሉት ያሉት ሰብሳቢው፣ መንግስትና ተፋላሚዎችን ለማቀራረብ እንደሚሰራም ገልጸዋል። በየክልሎቻችን ያሉትን ተቃዋሚ ኃይሎችን ቢሆን በፍቅር

በሰላም በመግባባት ከመንግስትም ጋር ቢሆን ከሌሎችም ጋር ቢሆን

እርቀ ሰላም እንዲፈጠር አስፈላጊውን ድጋፍ እና የሽምግልና ስራ እንሰራለን። የሃይማኖት አባቶችን ጨምሮ የተለያዩ አካላት የሰላም ጥሪ ሲያቀርቡ የአሁኑ ለመጀመሪያ ጊዜ አይደለም። በኢትዮጵያ በተለይም በአማራና በኦሮሚያ ክልሎች ያለውን የሰላም እጦት ለመቅረፍ በአገር ውስጥና በውጭ ኃይሎች እስካሁን የተለያዩ ጥረቶች የተደረጉ ቢሆንም እዚህ ግባ የሚባል ውጤታማ መፍትሄ ግን ሊመጣ አልቻለም። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ።

አመሰግናለሁ ኬኔዲ። ክቡራትና ክቡራን አድማጭ ተመልካቾቻችን ቀደም ብዬ ያስተዋወቅኩት የዕለቱ አብይ ርዕስ ደርሶናል፣ ወደዚያ ነው የምንዘልቀው። በአማራ ክልል በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል ከቀጠለው ግጭት ጋር በተያያዘ በእነ አቶ ዮሐንስ ቧያለው መዝገብ

የሽብር ክስ ከተመሰረተባቸው 52 ተከሳሾች መካከል 16ቱ ዛሬ በፍርድ ቤት ቀርበው ወንጀሉን አለመፈጸማቸውን በመግለጽ ተከላክለዋል። ተከሳሾቹ የእምነት ክህደት ቃላቸውን የሰጡት የአማራን ክልል መንግስት በኃይል ከስልጣን ለማውረድ ሞክራችኋል በሚል የቀረበባቸውን ክስ ተቃውሞ ሲከራከሩ መቆየታቸውን ተከትሎ አቃቤ ህግ ዛሬ የተሻሻለውን ክስ ለፍርድ ቤት ካቀረበ በኋላ ነው።

ጠበቃቸውን ያነጋገረችው ስምኝሽ የቆየ ተከታዩን አጠናቅራለች። ከሐምሌ 28 ቀን 2015 ዓ ም ጀምሮ በእስር ላይ የሚገኙትን አቶ ክርስቲያን ታደለና ና ከነሐሴ 9 ቀን 2015 ጀምሮ ታስረው የሚገኙትን አቶ ዮሐንስ ቧያሌውን ጨምሮ በክስ መዝገባቸው ስር የሚገኙት 52 ተከሳሾች የአማራ ክልል መንግስትን በኃይል ከስልጣን በማውረድ የክልሉን ስልጣን ለመቆጣጠር ሞክረዋል በሚል

የወንጀልና የሽብር ክስ የተመሰረተባቸው ሲሆን ተከሳሾቹ ክሱን ተቃውመው ሲከራከሩ ቆይተዋል። ጥር 15 2017 ጠቅላይ ፍርድ ቤት ባሳለፈው ውሳኔ መሰረት ክሱን እንዲያሻሽል የተደረገው አቃቤ ህግ ዛሬ የተሻሻለውን ክስ ለፍርድ ቤቱ፣ ለተከሳሾችና ለጠበቆቻቸው ያቀረበ መሆኑን የተከሳሾች ጠበቃ አቶ ሰለሞን ገዛኸኝ ለአሜሪካ ድምጽ ገልጸዋል። የስር ፍርድ ቤትም እንግዲህ ታጉድ የነበረው

የፍርድ ሂደት እንዲቀጥል ተደርጎ አቃቤ ህግ ለዛሬ ክሱን አሻሽሎ እንዲቀርብ ነበር የታዘዘው። ዛሬም አቃቤ ህግ ክሱን አሻሽሎ ቀርቦ፣ ተከሳሾቹ የተሻሻለው ክስ ደርሷቸው በችሎት አይተውታል። አቃቤ ህግ በእነ አቶ ዮሐንስ ቧያሌው መዝገብ ስር የመሰረተው ክስ

በተከሳሾች የሽብር ድርጊት ምክንያት ከ1100 በላይ ሰዎች መሞታቸውንና ከ600 በላይ ጉዳት የደረሰባቸው መሆኑን እንዲሁም ወደ 48 ሚሊየን ብር የሚጠጋ ንብረት መውደሙን አመልክቶ የነበረ ሲሆን ተከሳሾች በበኩላቸው የሞቱት እነማን መሆናቸውን የት እንደሞቱና በወደመው ንብረት ዙሪያ ዝርዝር መረጃ እንዲካተት ጠይቀው ሲከራከሩ መቆየታቸውን ጠበቃው አስታውሰዋል።

በመሆኑም የተሻሻለው ክስ አስር ገጽ የሚደርስ የሟቾች የተጎዱ ሰዎችና የወደሙ ንብረቶች ዝርዝር አካቶ መቅረቡን አቶ ሰለሞን ተናግረዋል በፍርድ ቤቱ የተገኙት አስራ ስድስት ተከሳሾችም በተሻሻለው ክስ መሰረት ድርጊቱን አለመፈጸማቸውን የእምነት ክህደት ቃላቸውን በዝርዝር ባቀረቡበት ወቅት ማስረዳታቸውንም ገልጸዋል ክሱ ከደረሰም በኋላ ፍርድ ቤቱ ጠየቀው ምንድነው አዲስ

በተሻለ ክስ ላይ ተቃውሞ ካካላቸው የሚል ነበር። ተከሳሾችን እኛም በጠበቆች አማካኝነት አብረን ሆነን ነው በክሱ ላይ ተቃውሞ የለንም ያለው። እንግዲህ የክስ ተቃውሞ ከሌለ ቀጣይ ሂደቱ የእምነት ክደት ቃል ነበር። የእምነት ክደት ቃል አስራስድስት ተከሳሾች ሰጥተዋል። በዚህ የእምነት ክደት ቃልም ወንጀሉን መፈጸማቸውንና ለመፈጸማቸውን ለፍርድ ቤቱ እንዲያስረዱ ነበር። በእኛ በኩል የቀረበው ጥያቄ ምንድን ነው ወንጀሉን መፈጸማቸውና ለመፈጸማቸውን ብቻ ሳይሆን

በወንጀለኛ መቅጫ ሥነ ሥርዓት ቁጥር መቶ ሰላሳ ሁለት ንዑስ ቁጥር ሁለት መሰረት አንድ ተከሳሽ የእምነት ክደት ቃል ሲሰጥ ወንጀሉ ስለመፈጸሙ አልፈጸምኩም፣ ወይም ፈጽም ያለው ብቻ ሳይሆን አልፈጸሙም ኩም የሚል ከሆነ ስለ ወንጀሉ አለመፈጸም ከወንጀሉ ጋር በተያያዘ ቃል መስጠት እንደሚችል የእምነት ክደት ቃሉ ለመስጠት እንደሚችል በግልጽ ስለሚያስቀምጥ ክሱን በተመለከተ ዘርዘር አድርገው እንዲያቀርቡ ይህም ደግሞ በመቅረጽ እንዲቀረጽ ብለን በጠየቅነው መሰረት በዛ መሰረት ነው ተከሳሾቹ ቃላቸውን የሰጡት።

በዚህም መሰረት የሕዝብ ተወካዮች ምክር ቤት አባል ና በምክር ቤቱ የመንግስት ወጪ አስተዳደር ና ቁጥጥር ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ክርስቲያን ታደለ የአማራ ክልል ምክር ቤት አባል አቶ ዮሐንስ ቧያሌው የአዲስ አበባ ከተማ አስተዳደር ምክር ቤት አባል ዶክተር ካሳ ተሻገር የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ሊቀመንበር ዶክተር ጫኔ ከበደ ና አብሯቸው የተከሰሱ ጋዜጠኞች በቀረበባቸው ክስ ዙሪያ

ለፍርድ ቤቱ ዝርዝር ምላሽ መስጠታቸውን አቶ ሰለሞን ገልጸዋል። አቶ ሰለሞን አክለው ተከሳሾቹ የቀረበባቸውን ክስ አለመፈጸማቸውን፣ ከሽብር ቡድን ጋር የአመራርነትም ሆነ የአባልነት ግንኙነት እንደሌላቸው፣ ይልቁንም በአማራነታቸውና በአማራ ላይ ለሚፈጸመው ግፍ ድምፅ በመሆናቸው መታሰራቸውን ገልጸው ክርክር ማቅረባቸውን ተናግረዋል።

በተጨማሪም ከተከሳሾቹ ጋር ግንኙነት አላቸው ተብሎ የተጠቀሰው የፋኖ ድርጅት የአማራ ሕዝብ ተቋም ሆኖ እያለ የፋኖ አመራር አባል የሆኑ ሰዎች አሸባሪ ናቸው ብሎ መክሰስ ሕዝቡን እንደ መክሰስ ይቆጠራል ማለታቸውን አቶ ሰለሞን አመልክተዋል። በአማራ ክልል በተከሰተው የጸጥታ ችግር ምክንያት ከታወጀው የአስቸኳይ ጊዜ አዋጅ ጋር በተያያዘ ተከሳሾቹ በቁጥጥር ስር ውለው አዋሽ አርባና ሰመራ በሚገኘው የእስረኛ ማቆያ ለወራት በቆዩበት ወቅት

ደርሶብናል ያሉትን የሰብአዊ መብት ሰት አስመልክቶ በጽሁፍና በቃል ለፍርድ ቤቱ ባቀረቡት አቤቱታ ፍርድ ቤቱ የኢትዮጵያ ሰብአዊ መብቶች ኮሚሽን ጉዳዩን መርምሮ ሪፖርት እንዲያቀርብ ባዘዘው መሰረትም ኮሚሽኑ ሪፖርቱን ዛሬ ለፍርድ ቤት ማቅረቡን አቶ ሰለሞን ተናግረዋል። አዋሽና ሰመራ አካባቢ በቆዩበት ሰዓት ለስድስት ወራት በአሰቆይ ጊዜያቸው ከዛም በኋላ ለቆዩበት

የደረሰባቸው በደል ከዚህ በፊት ለዚህም ለተለያዩ ሚዲያዎችም ወጥተዋል። ለፍርድ ቤቱም አመልክተዋል። በጽሁፍም አቀርበው ነበር። ስለዚህ ይሄን ሰብአዊ ጥሰት በተመለከተ መርምሮ እንዲያቀርበ ማለት ፍርድ ቤቱ እዛ ሰጥቶ ነበር። ስለዚህ የሰብአዊ መብት ኮሚሽን ተከሳሾቹንም በመጠየቅ ምስክሮችን በመስማት የህክምና ተቋማት የሄዱበትን ህክምና ተቋማት፣ የተለያዩ የኢንቨስቲጌቲንግ ፕሮሲጀሮችን በመጠቀም አጣርቶ ሪፖርቱን

ለፍርድ ቤቱ አቅርቧል። በሪፖርቱ ላይም የመጨረሻ ሪኮማንዴሽን ቅድም እኛ ጠበቆች እያየነው ነበር። በሪከማንዴሽኑ የመጨረሻ ላይ ምንድን ነው ምክረ ሀሳብ የሚለው የሰብአዊ መብት ጥሰትን በፈጸሙ አካላት ላይ በሙሉ የተሟላ የወንጀል ምርመራ በማድረግ ህጋዊ ተጠያቂነት እንዲያረጋግጥ የሚል ምክረ ሀሳብ መጨረሻው ላይ ይተላል። ይህ ማለት የሰብአዊ ጥሰት የደረሰባቸው ስለመሆኑ ውጤት አለ ማለት ነው። በዚህ በሰብአዊ ጥሰቱ ላይ

ተከሳሾቹ ወንጀሉን አልፈጸምንም ብለው የተከራከሩ በመሆኑ አቃቤ ህግ ወንጀሉን መፈጸማቸውን ያረጋግጡልኛል ያላቸውን ሀያ አንድ ምስክሮች ለማዳመጥ ፍርድ ቤቱ ከመጋቢት አምስት እስከ አስራ ሁለት ሁለት ሺ አስራ ሰባት ዓመተ ምህረት ቀጠሮ ይዟል። አቃቤ ህጉ የኢትዮጵያ ሰብአዊ መብቶች ኮሚሽን ላቀረበው ሪፖርትም በተያያዘው ቀጠሮ ቀን ምላሽ እንደሚሰጥ ጠበቃው አመልክተዋል። በአሜሪካ ድምፅ ለተጠናቀረው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ

ሰሜንሽን፣ ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን፣ የአገር ውስጥ የአብይ ርዕሳችንና የመጽሔቱን ዘገባዎች እንደተከታተላችኋቸው አገባደን፣ አሁን ወደ ዓለም አቀፍ ርዕሶች እንሻገራለን። ወዲህ ወደ ዋሽንግተንም ይመልሰናል። ዋይት ሀውስ ስለ ፕሬዚዳንት ትራምፕ የጋዛ እቅድ ማብራሪያ በመስጠት ላይ ይገኛል። ፕሬዚዳንት ዶናልድ ትራምፕ ጋዛን አስመልክተው

ጋዛን አልምተው የመካከለኛው ምስራቅ ሪቬራ ወይም የባህር ዳር መዝናኛ ሲሉ ወደ ጠሩት ለመቀየር ላላቸው ሀሳብ የአሜሪካ ወታደሮችን ወደዚያ የመላክ እቅድ እንደሌላቸው ዋይት ሀውስ ትላንት ረቡዕ አስታውቋል። ፍልስጤማውያኑ ወደ ሌላ ሀገር ሄደው እንዲሰፍሩ የሚደረገውም በጊዜያዊነት ነው ይላል።

ይህ ለውጥ የተደረገው ታዲያ እቅዱ በዓለም ዙሪያ ተቃውሞ ካስከትልና የተባበሩት መንግስታት ድርጅትም ምንም አይነት የጎሳ ማጽዳት አድራጎት እንዳይፈጸም ካስጠነቀቀ በኋላ ነው። የአሜሪካ ድምፅዋ የዋይት ሀውስ ዋና ዘጋቢ ፓትሲ ዊዳ ኩስዋራ ያደረሰችንን ዘገባ ዝርዝር ቆንጅታየ እንደሚከተለው ታቀርበዋለች። ከአጠቃላዩ የጋዛ ህዝብ ሩብ ያህሉን የሚይዙት ወደ አምስት መቶ ሺህ የሚጠጉር ፍልስጤማውያን ሰሜናዊ ጋዛ ገብተዋል።

ማክሰኞ ዕለት ፕሬዚደንት ዶናልድ ትራምፕ ጋዛን እኛ እንይዛታለን ማለታቸውም ፍልስጤማውያኑን አላስቆማቸውም። ፍልስጤማዊቱ ሳሚሃ ዛሄር ይናገራሉ።

ትራምፕ እኛን ለማፈናቀል ወይም ለማባረር የሚችሉ ከመሰላቸው አሁንም እሱን ህልማቸውን መቀጠል ይችላሉ። ትራምፕ እቅዳቸውን ይፋ ባደረጉበት የማክሰኞው መግለጫቸው ላይ አሜሪካውያን ወታደሮችን ልከው ነው ወይ ጋዛን የሚቆጣጠሩት የሚል ጥያቄ ቀርቦላቸው ነበር። ጋዛን በተመለከተ የሚያስፈልገውን እናደርጋለን፣ የሚያስፈልግ ከሆነም እርሱንም እናደርጋለን

ያንን ቦታ እንወስደዋለን። የዋይት ሀውስ ቃል አቀባይ ካሮላይን ሌቪት ፕሬዚደንቱ ያሉትን እንደሚከተለው አብራርተውታል። ያ ማለት ወደ ጋዛ ወታደር ይላካል ማለት አይደለም። ለጥረቱ የሚያስፈልገው ወጪ በአሜሪካውያን ግብር ከፋዮች ገንዘብ ይሸፈናል ማለትም አይደለም። በዚች ምድር ላይ ትልቁ በድርድር ስምምነት ፈጣሪ የሆኑት ዶናልድ ትራምፕ በአካባቢው ካሉ አጋሮቻችን ጋር

ስምምነት ይፈጥራሉ ማለት ነው። ይሁን እንጂ ሀሳቡን በመካከለኛው ምስራቅ ያሉ የአሜሪካ አጋሮች ትራምፕ ፍልስጤማውያኑን እንዲወስዱ ግፊት እያደረጉባቸው ያሉት ዮርዳኖስና ግብፅንም ጨምሮ አውግዘውታል። የዮርዳኖስ ንጉሥ አብዳላ ትናንት ረቡ ከፍልስጤን ፕሬዝደንት ማህሙድ አባስ ጋር አማን ላይ ተነጋግረዋል። ከዚህም በተጨማሪ ትናንት ከፍተኛ የፍልስጤን ባለስልጣናት ካይሮ ላይ ከግብፅ የውጭ ጉዳይ ሚኒስትር ጋር ተወያይተዋል።

ጎን ለጎን ሁለት አገረ መንግሥት የሚለው መፍትሔ አስፈላጊ መሆኑን አጽንኦት ሰጥተው ተነጋግረዋል። የተባበሩት መንግሥታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ በበኩላቸው መሠረታዊ የሆነውን ዓለም አቀፍ ሕግ ማክበር ወሳኝ ጉዳይ ነው፣

ምንም አይነት የጎሳ ማጽዳት አድራጎት ሊፈጸም አይገባም። የአረቡ ዓለም ጂኦፖለቲካዊ መሪ የሆነችው ሳውዲ አረቢያ በመንግስቱ ቴሌቪዥን በሰጠችው መግለጫ ለፍልስጤም ሀገረ መንግስትነት ያለን ድጋፍ የማይናወጥ ነው ስትል አስታውቃለች። ይህ ጠንካራ አቋም ለድርድር አይቀርብም፣ አይቀየርም።

እናም ይህ መግለጫ ትራምፕ በማክሰኞ መግለጫቸው ሳውዲዎች የፍልስጤም ሀገረ መንግስት እንዲመሰረት አልጠየቁም ካሉት ጋር ይጋጫል። ሳውዲ አረቢያ በጣም ትረዳለች። እስካሁንም በጣም ስትረዳ ነበር መካከለኛው ምስራቅ ውስጥ

ሰላም እንዲሰፍን ይፈልጋሉ። ሳውዲ አረቢያ ለእስራኤል እውቅና ልትሰጥ በለውጡ ከዩናይትድ ስቴትስ ጋር የደህንነትና የኤነርጂ ስምምነት ልታገኝ ከባይደን አስተዳደር ጋር በመደራደር ላይ የነበረች ሲሆን እንደ አውሮፓውያን የዘመን አቆጣጠር ጥቅምት 7 2023 ዓ.ም ሐማስ እስራኤል ውስጥ ካደረሰው ጥቃትና ከዚያም እስራኤል ከከፈተችው የአጸፋ ጥቃት በኋላ

ድርድሩ ተቋርጧል። ያ ድርድር ዳር ቢደርስ ኖሮ እንደ አውሮፓውያን የዘመን አቆጣጠር በ2020 በፕሬዝደንት ትረምፕ ሸምጋይነት በእስራኤል እና በአረብ ሀገሮች መካከል የተደረሰውን የአብርሃሙ ውል የተባለውን ስምምነት ያስፋፋው ነበር። ሆኖም ቢያንስ ለጊዜው ሪያድ ጉዳዩን በጥንቃቄ ይዘዋለች። በለንደን የኢኮኖሚክስ ትምህርት ቤት የመካከለኛው ምስራቅ ማዕከል ተጋባዥ መምህር የሆኑት ማዳዊ አልራሺድ እንዲህ ሲሉ ያስረዳሉ

ንማን የሳውዲ አልጋወራሽ ልዑል መሐመድ ቢን ሳልማን በጣም መጥፎና መላው ዓለም የሚቃወመው በሚመስለው የፕሬዝዳንት ትራምፕ እቅድ ወደፊት በመግፋት የሚመጣ አንዳችም ጥቅም ሊታያቸው አይችልም።

ከሚቃወሙት መካከል የዩናይትድ ስቴትስ ባላንጣዎች ሩሲያና ቻይና ከአጋሮቿም መካከል ጀርመን፣ ፈረንሳይ እና ብሪታንያ ይገኙባቸዋል። የብሪታንያ ጠቅላይ ሚኒስትር ኪር ስታርመር በሀገራቸው መኖር ሊፈቀድላቸው ይገባል፣ አገራቸውን መልሰው እንዲገነቡም ሊፈቀድላቸው ይገባል። እኛም በመልሰው ግንባታውና ጎን ለጎን ሁለት አገረ መንግስት በመመስረቱ ሂደት

አብረናቸው መሆን አለብን። አሁን ደግሞ ዋይት ሀውስ የፕሬዚደንት ትራምፕ እቅድ ፍልስጤማውያኑን በሌላ ሀገር የሚያሰፍረው በጊዜያዊነት ብቻ ነው እያለ ነው። ቃል አቀባይዋ ካሮላይን ሌቪት

ሰው ሊኖርበት የሚችል ቦታ አይደለም። እንዲያውም እንደዚህ አስከፊ በሆነ ቦታ ሰው ይኖር ማለት ክፉነት ነው። ፕሬዚደንት ትራምፕ ከአካባቢው መሪዎች ጋር በቀጣዮቹ ቀናት እንደሚነጋገሩ ሌቬት አመልክተዋል። ይህ በዚህ እንዳለ ፕሬዚደንት ትራምፕ የወሰዷቸውን እርምጃዎች ጋዛን የሚመለከተውን ጨምሮ የሚቃወሙ ሰልፎች በተለያዩ የአሜሪካ ከተሞች ተካሂደዋል።

ቆንጅታየን ለዘገባው አመሰግናለሁ። ክቡራትና ክቡራን አድማጭ ተመልካቾቻችን ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። ወደ ሌላ ወቅታዊ የዩናይት ስቴትስ ርዕሰ ጉዳይ ነው የምንሻገረው። ዲሞክራቶች በዩናይት ስቴትሱ ዓለም አቀፍ ተራድኦ ፕሮግራም መስሪያ ቤት የተደረጉትን ለውጦች በመቃወም እንታገላለን አሉ። በዩናይት ስቴትስ ምክር ቤት የዲሞክራት ፓርቲ አመራር አባላት የትራምፕ አስተዳደር ዩኤስአይዲ

የዩናይትድ ስቴትስ ዓለም አቀፍ የተራዶ ፕሮግራም መስሪያ ቤትን በመሳሰሉ የመንግስት መስሪያ ቤቶች ይዞታና አሰራር ላይ እያደረገ ያለውን ለውጥ በመንግስቱ በጀት እቅድ ዙሪያ ከፕሬዚዳንቱ ጋር በሚደረጉ ድርድሮች እንደሚጠቀሙባቸው ነው የገለጹት። የአሜሪካ ድምጿ የምክር ቤት ጉዳዮች ዘጋቢ ካትሪን ጅብሰን ያደረሰችንን ዘገባ እንደሚከተለው አቅርበዋለሁ።

ከአማዞን ጥቅጥቅ ደን ጥበቃ ለሚያንማር ስደተኞች እስከሚሰጠው እገዛና አገራቸው ከሩሲያ ጋር የምታካሄደውን ጦርነት ሸሽተው ለሚሰደዱ ዩክሬናውያን መጠለያ ዩናይትድ ስቴትስ የምትሰጠው እርዳታ ያለመኖር የፈጠረው ስሜት በዓለም ዙሪያ እያስተጋባ ነው። በዚህ ሳምንት እዚህ ዋሽንግተን ላይ የዲሞክራት ፓርቲ የምክር ቤት አባላት አሁን ከተዘጋው ከዩናይትድ ስቴትሱ ዓለም አቀፍ ተራድኦ ፕሮግራም መስሪያ ቤት እና

ከምክር ቤቱ ደጃፍ ተቃውሟቸውን አሰምተዋል። ኮሪ ቡከር ዲሞክራት የእንድራሴዎች ምክር ቤት አባል ናቸው። የመንግሥት የሥልጣን ክፍፍል አሠራር ላይ የፈጸሙትን ጥሰት በመቃወም እንታገላለን። በሕገ መንግሥታችን ላይ የፈጸሙትን ጥሰት እንታገላለን። ዝም አንልም። ለትክክለኛ ነገር እንቆማለን፣ እንናገራለን፣ እንነሳለን።

በያዝነው ሳምንት መጀመሪያ ላይ የዩናይት ስቴትስ ዓለም አቀፍ ተራዶ ፕሮግራም መስሪያ ቤት ፕሬዚዳንት ዶናልድ ትራምፕ ዩናይት ስቴትስ ለውጭ የምትሰጠው እርዳታ እንዲገመገም ያሳለፉትን ፕሬዚዳንታዊ ትእዛዝ ተከትለው በቀድሞ ሴናተር ማርኮ ሩቢዮ ወደሚመራው የዩናይት ስቴትስ የውጭ ጉዳይ መስሪያ ቤት እንዲዛወርና ሰራተኞቹን በሙሉ በሚባል ደረጃ እረፍት እንዲወጡ ታዘዋል። ጆናታን ጃክሰን በተወካዮች ምክር ቤት ከዲሞክራት ወገን ናቸው።

በዓለም ሃያሉ ሰው ዶናልድ ጄ ትራምፕ እና ታላቁ የዓለም ባለጸጋ ኢላን መስክ ከመጨረሻዋ ድሃ ሴትና ከምድሪቱ የነጣ ድሃ ላይ ገንዘብና ምግብ ሲነጥቁ እያየን ነው። ከሪፐብሊካን ወገን የሆኑ የዩናይትድ ስቴትስ ምክር ቤት አባላት በበኩላቸው

ትራምፕ የመንግሥት ድርጅቶችን ሥራ መለስ ብለው መገምገም የሚያስችላቸው ሰፊ የፕሬዝዳንታዊ ሥልጣናቸውን እየተጠቀሙ ነው ሲሉ ይሞግታሉ። ትራምፕ ይህንንም የፌዴራል መንግሥቱን ወጪ ለመቀነስ ያቋቋሙትን በእንግሊዝኛው ምህጻረ ቃል ዲኦጄ የሚል መጠሪያ የሰጡትን በባለብዙ ቢሊዮነሩ ኤላን መስክ በሚመራው ድርጅት አማካኝነት እያስፈጸሙ ነው።

ጃንቱኔ በእንደራሴዎች ምክር ቤት አብላጫ መቀመጫ ያለው የሪፐብሊካን ፓርቲ መሪ ናቸው። ድርጅቱን የሚዘጉ አይመስለኝም። ሆኖም የገንዘብ አጠቃቀሙንና እነኛን ውሳኔዎች እንዴት እንደሚወስዱ፣ ቅድሚያ ትኩረት የተሰጣቸው ፕሮግራሞች የሚያስፈልጋቸው ወጪ እንዴት እንደተመደበላቸው የመገብገም መብት ያላቸው ይመስለኛል። ይህ ደግሞ በየትኛውም ማስተዳደር የሚሰራ ይመስለኛል።

አዲሱ አስተዳደር ኃላፊነቱን በሚረከብበት ወቅት በዚያ ድርጅት በኩል በጀት የተፈቀደላቸውና ገንዘቡ ወጪ የተደረገላቸው በርካታ ፕሮግራሞች ይኖራሉ። አንዳንዶቹ በታቀደላቸው መሰረት፣ አንዳንዶቹ ደግሞ ከዚያ ውጪ በሆነ መንገድ እየሰሩ ይመስለኛል። አንዲት የጉዳዩ አዋቂ ተንታኝ ለአሜሪካ ድምፅ በሰጡት አስተያየት ሲናገሩም ሁኔታው በዩናይት ስቴትስ ታሪክ ከአሁን ቀደም ታይቶ የማያውቅ ነው ይላሉ።

ፕሮፌሰር ክሌር ፊንከልስቴን በፔንሲልቬንያ ዩኒቨርሲቲ የሕግና የፍልስፍና መምህርት ናቸው። በእርግጥ ድርጅቱ ስራውን የሚያከናውንበትንና ገንዘቡ ወጪ የሚደረግበትን መንገድ አስመልክቶ ስራ አስፈጻሚው አካል የተለያዩ ውሳኔዎችን የማሳለፍ ስልጣን ቢኖረውም

ምክር ቤቱ ህጋዊ ህልውና የሰጣቸውንና በጀት የመደበላቸውን ድርጅቶች ጨርሶ ለመዝጋት መሞከር ግን ህገ መንግስታዊውን የስልጣን ክፍፍል ደንብ መጣስ ነው። በምክር ቤቱ አናሳ መቀመጫ ያላቸው ዲሞክራቶች መሪ ቸክ ሹመር በበኩላቸው

ከትላንት በስቲያ ማክሰኞው በሰጡት አስተያየት የማጭበርበር ድርጊቶችና ያለ አግባብ ያልሆኑ አሰራሮችን ለማስወገድ የሚደረጉ ጥረቶች እንደሚደግፉ ገልጠው እርምጃዎቹ የተፈጸሙበትን ፍጥነትና በምስጢር መከናወናቸውን ግን አጥብቀው ተችተዋል። ዳጅ የተሰኘውና በመንግሥት መስሪያ ቤቶች ብቃት ላይ ሥራ የሚሠራው ቡድን ድርጊቱ ፈጽሞ ዲሞክራሲያዊ አይደለም።

ዲሞክራሲ ምን እንደሚመስል እናውቃለን። ይሄ ደግሞ ሚስጥር አይደለም፣ አደባባይ የወጣ እውነታ ነው። ዲሞክራቶች በዩኤስኤአይዲ ላይ እየተተገበረ ያለውን ለውጥ ለመቃወም ትራምፕ ለካቢኔያቸው እጩ ያደረጓቸውን ሰዎች የማጽደቅ ሂደት ለማቆምና የመንግሥቱን በጀት የሚያጸድቀውን ሕግ በተመለከተ በሚሰጡት ድምፅም ተጽዕኖ ለማሳደር ዝተዋል።

ክቡራትና ክቡራን አድማጭ ተመልካቾቻችን ተከታዩ ደግሞ በ2016 ዓ ም የትምህርት ዘመን አስራ ሁለተኛ ክፍል መልቀቂያ ብሔራዊ ፈተና ከወሰዱ ስድስት መቶ ሰማኒያ አራት ሺ ሁለት መቶ አምስት ተማሪዎች ያለፉት 5.4 በመቶ በሆናቸውን የትምህርት ሚኒስቴር ያስታወቀውን በማስታወስ ይጀምራል። በሶማሌ ክልል ጅጅጋ ከተማ ውስጥ የሚገኝ አንድ የግል ትምህርት ቤት

ግን ያስፈትናቸው 35 ተማሪዎች በሙሉ በማለፋቸው ከፍተኛ ውጤት አስመዝግቧል የትምህርት ጥራትና ተደራሽነት ዝቅተኛ በሆነበት ክልል ትምህርት ቤቱ ተማሪዎችን እንዴት ለዚህ ስኬት ሊያበቃ እንዳስቻለ ስመኝሽ የቆየ የትምህርት ቤቱን መስራች አቶ ክፍለ ገብርኤል ወልደትንሳኤን መምህራንና እንዲሁም ተማሪዎችን አነጋግራ ተከታዩን አሰናድታለች ቀጥሎ ይቀርባል

ከአዲስ አበባ 660 ኪሎ ሜትር ርቀት ላይ በምትገኘውና የሶማሌ ክልል መቀመጫ በሆነችው ጅጅጋ ከተማ የሚገኘው ደስፓርክ አካዳሚ ትምህርት ቤት በ2016 የትምህርት ዘመን የ12ኛ ክፍል ብሔራዊ ፈተና ያስፈተናቸውን ሁሉንም ተማሪዎች በማሳለፍ ከፍተኛ ውጤት አስመዝግቧል። ከሰባ በመቶ በላይ የሚሆኑት ደግሞ ከአምስት መቶ በላይ የሆነ ከፍተኛ ውጤት ማምጣት ችለዋል።

ከነዚህ አንዱ ከአራተኛ ክፍል ጀምሮ በትምህርት ቤቱ የተማረው ሳሊም አብዱላዚዝ አንዱ ሲሆን ባገኘው ውጤት እጅግ ደስተኛ ነው። አብዛኛው ተማሪዎች ከኛ ጋር የሚማሩት ተማሪዎች ከልጅነት ጀምሮ አብረን የተማርን ሲሆን በዚህ በአስራ ሁለተኛ ክፍል ፈተና አብረው ስናጠና ስሙ የዋን ተማሪዎች ስለነበርን አብዛኛው ተማሪዎች አሁን ከሰላሳ አምስቱ ሁሉም እንታወቃለን ጓደኞችን ነው እና ሁሉም አብረን ማለፋችን በጣም ደስ

ሳሊም እንደሚለው ደስ ፓርክ አካዳሚ ከሌሎች በክልሉ የሚገኙ ትምህርት ቤቶች ለየት ያለ የትምህርት አሰጣጥ ዘዴ መኖሩ ለተማሪዎቹ ስኬት ትልቅ አስተዋጽኦ አድርጓል። አሁን ለምሳሌ ሌሎች ትምህርት ቤቶች የአስራውተኛ ፈተና እየደረሰ ሲመጣ በራሳቸው እንዲዘጋጁ ተብሎ እንደዚህ እረፍት ተብሎ የሚለቀቁ አሉ። እነዚህ ሰኔ ምናምን ሲደርስ ይለቀቃሉ። በእኛ ትምህርት ቤት ግን ፈተና ሰሞኑ እስኪደርስ ድረስ አብረን ስለምንውል በራሳቸው ወጥቶ ተማሪዎች

እናጠናለን ብሎ አይዘናጉም። ለምን ሁሌም ትምህርት ቤት ፈተና ውስጥ ሂደስደስ ይመጣሉ እና በዚህ ምክንያት አብዛኛው ተማሪዎች ትምህርት ቤት ስለሚመላለሱ ስቲል ይሄ የፈተናው የውጤቱ ሙድ አለ እና በራሳቸውም እያነበቡ ትምህርት ቤትም ስለሚመጡ እስከ ፈተናው ሰሞን ድረስ ከሌሎች ትምህርት ቤቶች የተሻለ እንድንሆን አድጎናል ብዬ አስባለሁ። ሳሊም በአዲሱ የ2017 ዓመት በአዲስ አበባ ዩኒቨርሲቲ የሕክምና ትምህርቱን መከታተል ጀምሯል።

ደስፓርክ አካዳሚ በ1995 ስራ ሲጀምርም ዓላማው ይህ እንደነበር የትምህርት ቤቱ መስራችና ባለቤት አቶ ክፍለ ገብርኤል ወልደ ትንሣኤ ይገልጻሉ። የነበሩ ትምህርት ቤቶች በጣም ውስን ስለነበሩ የግል ትምህርት ቤቶች ሶስት ብቻ ነበሩና እና ቤት ደግሞ ፖፕሌሽኑ በጣም ሰፊ ነው እና ብዙ ሰዎች አገር ይለቁ ነበረ በትምህርት እጦት ምክንያት ስለዚህ በዛን ሰዓት ይሄንን ችግር ከህብረተሰቡም

ከመንግስትም አካላት መረጃ በመሰብሰብ ይህንን ክፍተት እንሙላው በሚል ተነስተን ነው እንጂ 630 ኪሎ ሜትር ተጉዤ ነው ይህንን ትምህርት ቤት የከፈት ነው። በሟለ ህፃናት ትምህርት ስራውን አንድ ብሎ የጀመረው ደስፓርክ አካዳሚ በ2002 ዓ.ም ለመጀመሪያ ጊዜ የስምንተኛ ክፍል ተማሪዎችን ሲያስፈትን በክልሉ የመጀመሪያ የሆነውን ውጤት ማስመዝገብ ችሎ ነበር። የስምንተኛ ክፍል ውጤቶቻችን እስካሁን ድረስ እስካሁን ድረስ በክልሉ

ከፍተኛ ዘንድሮ 206 እንኳን ያስፈተን ያስፈተናቸው 3473 ተማሪዎች በሶማሌ ክልል ተፈትነዋል። ስምንተኛ ክል ከ3473 ተማሪዎች ቶፕቴን አስሩ ትልቅ ውጤት ያመጡት የኛ ተማሪዎች ናቸው። ይሄ የሚያሳየው ምንድነው? ከስር ጀምረን መሰረታዊ እና ነገን የሚመነዝሩት እውቀት እየሰጠናቸው ነው። ለ12ተኛ ክፍል ያስፈተን ነው

ለዘጠነኛ ጊዜ ነው። በዘጠኙም ጊዜ የፈተና ጊዜ ዘጠኙም ባቾች ይገባሉ። ሙሉ ለሙሉ ሁሉም ተማሪ ያልፋሉ። ሁሉም ተማሪ በየዩኒቨርሲቲው በተሻለ ሙያ በተሻለ ደረጃ

በሀገር ደረጃ የተሰጠውን ብሔራዊ ፈተና አልፈው ወደ ዩኒቨርስቲ ማስገባት የሚያስችል ውጤት ማስመዝገብ የቻሉ ተማሪዎች ቁጥር እጅግ አነስተኛ መሆኑ አነጋጋሪ በሆነበት ወቅት ደስፓርክ አካዳሚ ለሶስት አስርት ዓመታት እንዴት ተማሪዎችን ለስኬት ማብቃት እንደቻለ አቶ ክፍለ ገብርኤልን ጠይቀናቸዋል። ገና ሲጀመር ትምህርት ቤቱን አካዳሚውን ለመክፈት ገና ስናቅድ አላማችን ምንድን ነበረ? የተሻሉ ዜጎች በተሻለ

አቅምና በተሻለ ስነ ምግባር ማብቃት የሚል ነው። መሰረቱ ነው የሞቲቭ የትምህርት ቤቱ ሞቶ፣ በቃ ለዚች ሀገር እጣፋንታ የሚወስኑ ነገ እጣፋንታዋን የሚወስኑ ጥሩ ዜጎች እናፍራ፣ በእውቀት የታጠቀና በስነ ምግባር የተሻለ ዜጋ እንፍጠርቅ ከሚል እንጂ ያዋጣል፣ ሴክተሩ አዋጭ ነው፣ አትራፊ ነው ምናምን ብለን ስላልገባንበት

የምንቀጥራቸው ወደ ትምህርት ተቋማቱ የሚመጡትም መምህራን በስነ ምግባራቸው የተመረጡና የእውቀት ስልጣናቸው የተሻለ የሆነ ሙያውን በደንብ ለልጆች ሊሰጡ የሚችሉ ልጆቹን እንደ ልጆቻቸው ተቀብለው ማስተማር የሚችሉ ልጆቹን የራሳቸው ልጆች እንጂ የሌላ ልንናገር የማይገባው ልጆች እንዳልሆኑና

የማህበረሰቡ አገልጋይነትንና የልጆች ተጠቃሚነትና እነሱን የሚበልጡ አስተማሪዎቹን የሚበልጡ ልጆች ማፍራትን ዓላማ አድርገን ነው የምንንቀሳቀሰው። ሌላው አቶ ክፍለ ገብርኤል ለትምህርት ቤቱ ስኬት እንደ ምክንያት የሚገልጹት ክፍል ውስጥ ያለው የተማሪና መምህር ምጣኔ ነው። ትልቅ ቁጥር የምንለው በአሁኑ ዓመት ነው ስልሳ የደረሰው እንጂ በሙሉ ሬሾ በጣም ሀያ አምስት ሰላሳ አምስት ለምሳሌ ዘንድሮ ሀያ አምስት ተማሪዎች ነው የምናስፈትነው

በጣም ብዙ እንጠብቃለን ከአስራ አምስት ልጆች በላይ ከአምስት መቶ በላይ ያመጣሉ ብለን ኤክስፔክት እናደርጋለን። ለምን ከሰባተ ከዘጠነኛ ክፍል ጀምሮ እነዚህ ልጆች ከሰላሳ ሳይበልጡ ነው መተው አሁን ሀያ አምስት የደረሱት። ላለፉት አስራ አራት ዓመታት በዘስፓርክ አካዳሚ ውስጥ ያገለገሉት መምህር እያሱ ብርሃኑ በበኩላቸው መምህራን ከተማሪዎችና ከወላጅ ጋር ያላቸው ጥብቅ ቁርኝት ለተማሪዎቹ ስኬት ትልቅ ሚና እንዳለው ያሰምሩበታል የትምህርት ስራ

የመምህር ብቻ አይደለም፣ ወይም የትምህርት ቤቶች ብቻ አይደለም። የሶስት ውጤት ነው። ተማሪው አለ፣ መምህራን አለን፣ የትምህርት ቤቱ ማህበረሰብ ወይም ወላጅ የሚባለው አለ። እኒ ሶስት አካላት በቅንጅት ሲሰሩ ነው ትምህርት ውጤታማ የሚሆነው። ስለዚህ እኛ ወላጆችን በክፍያ ምክንያት ሲመጡም፣ በተለያየ አጋጣሚ ትምህርት ቤት ሲመጡም ከልጆቻቸው ጋር ያለውን ግንኙነት ስለ ባህሪያቸው፣ ስለ ትምህርት አቀባበላቸው ሁሉን አጠቃላይ ሁኔታ ገለጻ እናደርግላቸዋለን ወላጆች በፈለጉን ጊዜ ሁሉ ስለ ተማሪ ውጤት ያለው መሻሻል

መቀረፍ ያለበት ችግር ካለ የቱጋ ድክመት እንዳለበት በደንብ አድርገን ስለምናስረዳቸው በጣም የቀረበ ግንኙነት አለን። መምህር እያሱ አክለው በተማሪዎቻቸው ስኬት የተሰማቸውን እንዲህ ይገልጻሉ። እኔ በጣም ደስተኛ ነኝ። ማንኛውም መምህር የሚደክመው የሚለፋው የሚጥረው ተማሪው ከሱ የተሻለ ቦታ ላይ እንዲደርስ ነው እንጂ እሱ ባለበት ቦታ እንዲቆም አይደለም። የልጆቹ ስኬት ማለት የኔ ስኬት ነው። ከነ ልጆች ጀርባ ልክ እንደ ወላጆቻቸው እያንዳንዱ መምህር የራሱን ጡብ አስቀምጧል፣ መሰረት ሰርቷል ለልጆቹ

ለምን ልጆች በህይወት ዘመናቸው ከመምህራኖቻቸው ብዙ ነገር ይማራሉ። ትምህርት ከቤተሰብ ቢጀምርም መጥቶ የሚያድገው ትምህርት ቤት ነው። ስለዚህ ልጆቹ በጣም ውጤታማ በሆኑ ቁጥር እርካታው የመምህር ትልቁ ሀብቱ፣ ትልቁ ደስታው የልጆቹ ውጤታማ መሆኑ ነው። ስፓርክ አካዳሚ ተማሪዎችን ለከፍተኛ ውጤት በማብቃት ያስመዘገበው ስኬት እንዴት በሀገር ደረጃ መተግበር ይችላል ለሚለው ጥያቄ አቶ ክንፈ ገብርኤልና መምህር እያሱ የየራሳቸው ምላሽ አላቸው። ብዙ ትምህርት ቤቶች

ገንዘቡ ላይ ነው ኮንሰር ናቸው። ያንን ከፍተኛ ገንዘብ አስከፍለው ለመምህሩም ቢከፍሉት መምህሩ የሙያ ባለቤት ካልሆነ ውጤት አያመጣላቸው። አሁን ብዙ አሉ እንደዚህ አይነት። ስለዚህ ትምህርት ቤቶች ትምህርት ቤቶች መላቀቅ ያለባቸው ለሀገራቸው ለህዝባቸው ሊጠቅሙ የሚችሉ ልጆችን ለመፍጠር ቁርጠኛ መሆን መቻል አለባቸው። ትምህርት ቤቶች ከገንዘብ ባሻገር

ትውልድ ላይ ማሰብ መቻል አለባቸው። ትምህርት ቤቶቹ ትልቁ ያለው ክፍተት ትምህርት ቤቶች ላይ ነው። ይሄ የሀገራዊ የትምህርት ስብራት፣ ደግሞ መንግስት የሚያወጣው ፖሊሲ አካታች ፖሊሲ አይደለም። ሁለተኛ መንግስት የግባት ችግር አለበት። አሁን አዲሱ ፖሊሲ ሲተገበር በርካታ የመማሪያ መጽሐፍት በሌለበት ውስጥ በሶፍት ኮፒ ነው መምህራን ስናስተምር የነበረው። መጀመሪያ ፖሊሲ ከመተግበሩ በፊት የሚያስፈልግ ግብአት ምንድን ነው? የትምህርት ግባቶች ምንድን ነው? በቂ ላብራቶሪ አለ ወይ? በቂ ቤተ መጻሕፍቶች አለን ወይ?

ለምን ተማሪው ከመምህር ባሻገር ራሱን ማብቃት አለበት። ለማብቃት ደግሞ የሚያስፈልግ ግባት አለ። በቂ የሆነ የላይበራሪ አገልግሎት ሲኖር፣ በቂ የሆነ የመጽሐፍ አቅርቦት ሲኖር፣ በቂ የሆነ የላቦራቶሪ አገልግሎት ሲኖር፣ የአይሲቲ ሩም በጣም አስፈላጊ፣ ለትምህርት ግባት የሚያገዙ ነገሮች ሲሟሉ፣ ትምህርት ውጤታማ ይሆናል። ግን አሁን መንግስት ከላይ ወደታችን የጀመረው ቶፕ ቱ ቦተም ነው። መጀመር የነበረበት ፍሮም ቦተም ቱ ቶፕ ነው። ከታች ተሰርቶ ነበር ውጤታማ መሆን።

በአንድ ጀንበር ውጤት አይመጣም። የትምህርት ስራ ብዙ ልፋት ብዙ ጥረት ይጠይቃል። ደስፓርክ አካዳሚ በአሁኑ ወቅት ጅጅጋ ውስጥ ባሉት ሶስት ተቋማት ሁለት ሺህ ተማሪዎችን ተቀብሎ እያስተማረ ቢሆንም ተደራሽነቱን የበለጠ ለማስፋትና ተጨማሪ ተማሪዎችን ተቀብሎ ለተመሳሳይ ውጤት ለማብቃት የክልሉና የትምህርት ሚኒስቴር ድጋፍ እንደሚያስፈልገው ገልጾ ትብብራቸውን ጠይቋል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።

መጨረሻ ያደረግነው ዘገባ ፕሬዝዳንት ዶናልድ ትራምፕ ባለፈው ሳምንት መጨረሻ በካናዳ በሜክሲኮና በቻይና ላይ አዲስ ቀረጥ እንደሚጣል ይፋ ማድረጋቸውን ተከትሎ

በዓለም ዙሪያ የአክሲዮን ገበያ ዋጋ አሽቆልቅሎ ነበር። ኋላም ፕሬዚዳንቱ በሜክሲኮና በካናዳ ላይ የጣሉት ቀረጦች ለአንድ ወር እንደሚያዘገዩላቸው ይፋ ካደረጉ በኋላ ሊያንሰራራ ችሏል። በሌላ በኩል ከቻይና በሚገቡ ምርቶች እና ሸቀጦች ላይ የተጣለው ተጨማሪ ቀረጥ ተግባራዊ ሆኗል። አኒታ ፓውል ከዋይት ሃውስ ያጠናቀረችውን የዚህን ዘገባ ዝርዝር ቆንጅታየ እንዲህ ታቅርበዋለች። ፕሬዚደንት ዶናልድ ትራምፕ በሳምንቱ መጨረሻ ላይ ይፋ ያደረጉት ቀረጥ

ኦታዋ እና ሜክሲኮ ሲቲ ብቻ ሳይሆን አንደምታው እዚህ ኒውዮርክም፣ ሆንግ ኮንግ እንዲሁም ታይፔ ድረስ ተሰምተዋል። ትራምፕ ሜክሲኮና ካናዳ ላይ 25 ከመቶ ቻይና ላይ ደግሞ 10 ከመቶ ቀረጥ እንጥላለን ካሉ በኋላ ትናንትና በዓለም ዙሪያ የአክሲዮን ገበያ ዋጋዎች አሽቆልቁለዋል።

ትናንት ፕሬዚደንት ትራምፕ ከሜክሲኮ ጋር ቀረጡ ለአንድ ወር ስራ ላይ ሳይውል እንዲዘገይላት በለውጡ ሜክሲኮ በድንበሯ በኩል ወደ አሜሪካ የሚገቡ ፍልሰተኞችንና ሕገ ወጥ አደገኛ መድኃኒቶችን ፌንትኔልን ለመቆጣጠር እርምጃ እንድትወስድ ስምምነት ላይ መደረሱን ይፋ ማድረጋቸውን ተከትሎ ወዲያውኑ የአክሲዮን ገበያ ዋጋ ማንሰራራት ጀምረዋል።

ካናዳ ላይ የተጣለው ቀረጥም እንዲሁ እንደሚዘገይ ፕሬዚደንቱ አስታውቀዋል። ወደ ሀገራችን የሚጎርፈውን ሰው ማስቆም አለብን። ፌንቴኔሉን መቆም አለበት። ይህ ደግሞ ቻይናንም ይመለከታል። በዚህ ዓመት በፌንቴኔል ምክንያት ቢያንስ ሁለት መቶ ሺህ ሰዎች ሙተዋል። ከቻይና በካናዳና በሜክሲኮ በኩል ነው የሚጎርፈው። እሱን ማስቆም አለባቸው። ካላስቆሙ ደግሞ ቀረጥ የባሰ ከፍ ይደረግባቸዋል።

በጣም ከፍ ይደረጋል። የሜክሲኮ ፕሬዚደንት ክላውዲያ ሺምባም ስምምነቱን አስመልክተው በሰጡት አስተያየት በዚህ ወር ውስጥ ለእናንተ ሕዝብና ለሜክሲኮም ሕዝብ ጥሩ ውጤት ለማምጣት እንደምንችል እርግጠኛ ነኝ። የስምምነቱም ውጤት እሱ ነው። በመከባበር ጥሩ ውይይት አድርገናል።

የኢኮኖሚ አዋቂ ምሁራን በበኩላቸው አዲሱ ቀረጥ የሚያመጣውን ውጤት ከዚህ ቀደም በሀገሪቱ ታሪክ ተከስቶ የነበረውን በማጣቀስ የሸማቾችን ኪስ ገበያው ላይ ቆንጠጥ ማድረግ እንደሚጀምር ይናገራሉ ክብራትና ክብራን አድማ ተመልካቾቻችን ለዕለተ ሐሙስ ምሽት ያሰናዳነውን በዚሁ ማብቃታችን ነው ነገ አርብ ከምሽት ሰዓት ላይ እንመለሳለን በእኔ በኩል ከተቀሩ ባልደረቦች ጋር በዚህ የተሰናበትኩ ሰላም ደህና አደሩ